እንደምናመሻችሁ የጋቢና ቪዮ አድማጮች፣ ከዛሬው ማክሰኞ የካቲት 26 2012 ዓ ም ምሽት መሰናዶች ውስጥ ጥቂቶቹን እናስተዋውቃችሁ። በደምቢ ዶሎ ዩኒቨርሲቲ አካባቢ መታገታቸው የተነገረው ተማሪ ወላጆች ልጆቻቸውን እንዳላገኙ እየገለጹ ነው። አዎ ተለቀቁ ተብለው የሌላ ናቸው ከብለው ደግሞ እንደገና ዙረግሞ ዝሮ ጠፉብን እንጂ እኛ ምንም ያየ ነው የለም። ሶስት ወራችን ስልክም ጠፋለን እንኳን ልጆች ልናገኝ አንድ ወላጅ ናቸው። በኋላ ላይ ታደምጧቸዋላችሁ። አብራችሁን ሁኑ። ላለፉት ሁለት ቀናት ሲካሄድ የሰነበተው የኢትዮጵያ ኢንተርኔት ልማት ጉባኤ በዛሬው ዕለት ተጠናቋል። ያላቸው በጣም የተወሰነች ኮኔክሽን ናት። ጉድ ናት። ያችን ለፌስቡክ ለማየት ለሶሻል ሚዲያ ምናምን ነው እንጂ የሚገደሙበት ስራ ለመስማት ጥፋት ኢንተርኔት ሶሳይቲ የተባለው ተቋም የአፍሪካ ቀጠና ምክትል ፕሬዝዳንት ዶክተር ዳዊት በቀለ ናቸው። በኋላ ላይ ታደምጧቸዋላችሁ። ምርጫውን ለማገዝ የሚያስችሉ ስልጠናዎች በአሜሪካ ኤምባሲ አማካኝነት እየተሰጠ ነው። የሚዲያ ተቋማት ፕሮፌሽናል መሆን አለባቸው። ሙያቸውን የሚያከብሩ ሙያቸውን የሚወዱ ከምንም በላይ ሙያቸውን ጠንቅቀው የሚያውቁ መሆን አለባቸው። እዛ ላይ ተመስርተን የምንሰራው ስራ ለዝች ሀገር ደህንነት ከተሰናዳው ዘገባ ውስጥ የተቀነጨበ ድምፅን ያዳመጣችሁት ዶክተር ሰሜር ይባላሉ። አብራችሁን ከቆያችሁ ሙሉውን ተሰሙታላችሁ። ፕሮግራሙን በመምራት ሲዮን ግርማ አብሬያችሁ አመሻለሁ። ዳም ብራውን በማቀናበር አብሮን ይቆያል። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ። አመሰግናለሁ ጽዮን የሲዳማ ህዝብ በድምጸ ውሳኔ በማካሄድ ያረጋገጠው የክልል ምስረታ በአጭር ጊዜ ውስጥ ፍጻሜ እንዲያገኝ የክልልና የፌዴራል መንግስታት ሀላፊነታቸውን እንዲወጡ አዲስ የተመሰረተው የሲዳማ አንድነት ፓርቲ ጥሪ አቀረበ ፓርቲው ዛሬ ካካሄደው ጠቅላላ ጉባኤ መልስ ለጋዜጠኞች በሰጠው መግለጫ አስራ አምስት የስራ አስፈጻሚዎች ና ዘጠና አንድ ማዕከላዊ ኮሚቴ አባላትን የመረጠ ሲሆን በመተዳደሪያው ደንብ በፕሮግራሞች ና በሌሎች ውስጣዊ ጉዳዮች ላይ ከፓርቲው አባላት ጋር ምክክል ምልክን አድርጓል። የሲዳማ ብሔር መሰረት ያደረጉ ከጥቂት ወራት በፊት የተመሰረተው የኤጂቲማ ፌዴራላዊ ፓርቲ ዛሬ መመስረቱን የገለጸው የሲዳማ አንድነት ፓርቲ ማሳያዎች ናቸው። ዮናታን ዘብዲዮስ ከሃዋሳ ያደረሰን ዘገባ ነው። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ተቀናቃኛቸውን በሰኞ ምርጫ የቀድሞውን የጦር ኃይሎች ኤታማዦርሹም ቢያሸንፉም ገዢ ጥምረት ማቋቋም ላይ ግን እየተቸገሩ ናቸው። ምርጫው በአንድ ዓመት ጊዜ ውስጥ ለሶስተኛ ጊዜ መካሄዱ ነው። የምርጫው ዕለት ማታ ላይ መራጮች ድምጽ ሰጥተው ሲወጡ የተካሄዱ የአስተያየት ግምገማዎች የኔታንያሁ ቀኝ ክንፍ ጎራ ከምክር ቤቱ ማለትም ከሴኔቱ አንድ መቶ ሀያ መቀመጫ ስድሳው እንደሚያሸንፉ አሳይቶ ነበር ይሁን እንጂ ከእስራኤል ጠቅላይ ሚኒስትሮች ሁሉ ስልጣን ላይ ለበርካታ ዓመታት የቆዩት ቤንያሚን ነታናሁ የጥምረት መንግስት ለማቋቋም ከሚያስፈልጋቸው መቀመጫዎች ውስጥ ሶስቱ ጎድለዋቸዋል። የቻይና ፕሬዚዳንት ዢ ጂንፒንግ በሚቀጥለው ሚያዝያ ጃፓንን ለመጎብኘት የነበራቸውን እቅድ ለሌላ ጊዜ ያስተላለፉት ሁለቱም ሀገሮች የኮሮና ቫይረስ ወረርሽኝን ለመቆጣጠር ትግል ላይ ባሉበት በአሁኑ ወቅት፣ ከሁለቱም በኩል ዛሬ በተሰጠው መግለጫ የቻይናው መሪ ጉብኝት በሌላ በተሻለ አመቺ ጊዜ ይዛወራል ብለዋል። ጣሊያን እስከ መጋቢት አስራ አምስት ትምህርት ቤቶችና ዩኒቨርሲቲዎችን ዘግታለች። ለቀጣዩ ወር የታቀዱ ስፖርታዊ ዝግጅቶችንም ከልክላለች። ለአመታዊ ሀጅና ኡምራ መካ ጉዞ የውጭ ሀገር ሰው እንዳይገባ የከለከለችው ሳዑዲ አረቢያም የራሷም ዜጎች ቢሆኑ ከስነ ስርዓቶቹ እንዲቆጠቡ የሚከለክል አዲስ ክልከላ ጨምራበታለች። ጎረቤቷ የተባበሩት የአረብ ኤምሬቶችም ዜጎቿና በዚያ የሚኖሩ ሌሎች በዚህ በወረርሽኙ ወቅት ወደሌላ ወደ ሌሎች ሀገሮች እንዳይሄዱም ከልክላለች። አድማጮች፣ ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ። ቢና ኤደንን ለዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በቀዳሚው ርዕሳችን ያሰናዳ ነው። ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎች ጋር በተያያዘ የተሰናዳው ዘገባ እንደደረሰን እናቀርብላችኋለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው። ላለፉት ሁለት ቀናት ሲካሄድ የሰነበተው የኢትዮጵያ ኢንተርኔት ልማት ጉባኤ በዛሬው ዕለት ተጠናቋል። ዓለም አቀፍ ኢንተርኔትን መሰረት ያደረጉ ተቋማት ተወካዮች፣ የኢትዮጵያ መንግስት ተወካዮችና ተጽዕኖ ፈጣሪዎች እንደተሳተፉበት በተነገረው ጉባኤ ላይ የሀገሪቱ የኢንተርኔት ሽፋን ይዞታ ና የመጪ ዘመን ብልሃቶች እንደተወሱም ተሰምቷል። ከጉባኤው አዘጋጆች መካከል አንዱ ኢንተርኔት ሶሳይቲ የተባለው ተቋም የአፍሪካ ቀጠና ምክትል ፕሬዚዳንት ዶክተር ዳዊት በቀለ ስለ ጉባኤው የተወሰኑትን ጉዳዮች ያጋሩን ዘንድ ሀብታሙ ስዩም ከደቂቃዎች በፊት አነጋግሯቸዋል። ከኢንተርኔት ሽፋንና ነፃነት ጋር በተያያዘ በተደጋጋሚ በበጎ የማትነሳው ኢትዮጵያ ውስጥ መሰል ጉባኤ ማዘጋጀት ያለውን አንደምታ ቀድመው ያነሳሉ። ኢትዮጵያ ከዚህ በተሻለ ሁኔታ ላይ እንድትገኝ እንፈልጋለን። መንግስትም ይህንን እንደሚፈልግ በብዙ አጋጣሚ ሰምተናል። ስለዚህ እንዴት ነው አሁን ለምሳሌ ኬንያ ከኢትዮጵያ ጋር ሲተያይ በተደራሽነት በኩል አራት ጊዜ ቢያንስ ከኛ ይበልጣሉ። እና እኛ ይህን እንዴት ነው የምናሻሽለው? እንዴት ነው ህዝባችን ተደራሽነቱ ብቻ ሳይሆን እሱም ተጠቅሞ ህይወቱን የሚያሻሽልበትን መንገድ ምን ማድረግ አለብን ብለን ለመጀመሪያ ጊዜ ይመስለኛል ሁሉንም አካላት መንግስት ብቻ ሳይሆን ሌሎችንም፣ ፕራይቬት ሴክተሩንም፣ እንደገና የሲቪል ሶሳይቲ፣ እንደገና የአካዴሚያ የሚባሉትንም ሌሎችንም ጨማምረን ሁላችንም ተነጋግረንበት እንዴት ነው መዝለል የምንችልበት እንግሊዝኛ ቴክቶክ የሚባለውን ነገር ለማድረግ የምንችለውና ና ቢያንስ ቢያንስ በአጭር ጊዜ ውስጥ ከሌሎቹ አፍሪካዊ ሀገሮች እኩል ከዛም በላይ ልንሆን የምንችልበትን ለመነጋገር ና ያንንም ለማድረግ ደግሞ ምንድን ነው ማድረግ ያለብን የሚለውን ለመወያየት ና እያንዳንዳችን ደግሞ የቤት ስራ ይዘን ለመውጣትና የሚሰራውን ነገር ለማገዝ ዶክተር ዳዊት እንግዲህ በዚህ የኢንተርኔት ልማት ጉባኤ ላይ ኢንተርኔትን በተመለከተ ኢትዮጵያ ያለችበት ደረጃ የተዳሰሰ ይመስለኛል የሀገሪቱ የኢንተርኔት መስፋፋት ሲጠቀስ አብረው የሚነሱ ችግሮች ምንድን ናቸው በአሁኑ ሰዓት እየገጠሙ ያሉ እንግዲህ አንድ ቴክኖሎጂ አንድ ሀገር ሲገባ በጎም ነገር መጥፎ ነገርም ይዞ ይመጣል መጥፎ ነገር የለውም ብለን አናምን እርግጥ ነው እዚህ ስብሰባ ላይ ስለ እነዚያ መጥፎ ነገሮች ብዙም አልተወያየንም። ለእሱ ደግሞ ሌላ ቦታ ይኖረዋል ብለን እናስባለን። ነገር ግን ብንፈልግም ባንፈልግም ይህን ቴክኖሎጂ ማስፋፋት አለብን። ምክንያቱም አላስፋፋንም ማለት ሀገራችን ከዓለም ተቋረጠች ማለት። ስለዚህ ያተኮርነው በአብዛኛው እንዴት አድርገን እናስፋፋው የሚባለውን በጎን ነገር በምናስፋፋበት ጊዜ መጥፎም ነገር እየቀመሰ ይሄዳል። ጊዜ ገብታል። ወጣቶቻችን ጥሩ ኮኔክሽን፣ ምክንያቱም አሁን ችግሩ አንደኛው ያላቸው በጣም የተወሰነች ኮኔክሽን ናት፣ ውድ ናት። ያችን ለፌስቡክ ለማየት ለሶሻል ሚዲያ ምናምን ነው እንጂ የሚጠቀሙበት ስራ ለመስማት ሰዓት አይችሉበት። በከተማ ብቻ ሳይሆን በገጠርም ጭምር ጥሩ ኮኔክቲቪቲ አቅማቸው በሆነ ዋጋ ካገኙ እኔ ሕይወታቸውን ለበጎ ነገር ጠቀሙበትና ይህንን ኢንተርኔት እኔ መጥፎ ነገርም ዝቅነት ይሄዳል ብዙ ትንታለ። ይህም ሆነው ግን ሚስኢንፎርሜሽን የሚባለው ለውሸት መረጃዎችን ማስተላለፍ የመሳሰሉት ከባድ መጥፎ ነገሮች የሀገራችንን እየጎዱ እንደሆነ አምናለሁኝ። እነሱ ደግሞ ሌላ ጉባኤ መኖር አለበት ብዬ አምናለሁ። ቀደም ብለው እርስዎም ጠቅሰውታል። ከቀጠናው ሀገራት ጋር እንኳን ሲወዳደር የኢትዮጵያ ደረጃ በአነስተኛ ደረጃ ላይ ይገኛል። የሀገሪቱ የኢንተርኔት ሽፋን እንዲሻሻል ምን አይነት መላዎች ቀርበዋል በዚህ ጉባኤ ላይ? በአንደኛ ደረጃ ራሱ መንግስት የወሰነው ሌሎች ኦፕሬተሮች መጥተው ከኢትዮ ቴሌኮም ተጨማሪ ውድድር ሲኖር መንግስት አስገብቷቸው ወደ አዲስ ቦታዎች ይሄዳሉ። እንደገና ከውድድሩ የሚመጣው ትሩፋት ይኖራል እና እሱ አንድ ወደፊት ያራምደናል ብዬ እገምታለሁ። በእሱም ተጨማሪ ግን በማንኛውም ትርፍ የሚሄድ ኦፕሬተር የማይሄድባቸው ገጠራማ አካባቢዎች ይኖራሉ። ያ ደግሞ አብዛኛው ሕዝቧ የሚኖረው ገጠራማ አካባቢ ነው። ለእነሱም ደግሞ ምን አይነት ለየት ያሉ ሶሉሽኖች አሉ። ምናልባት ለትርፍ ሳይሆን ህዝቡን ለማገልገል ብቻ ምናልባት ከህዝቡ የወጡ ኦፕሬተሮች በእኛ አነጋገር ኮሚኒቲ ኔትወርክ እንላቸዋለን። እንደነሱ አይነት ደግሞ አነስ ያሉ ኦፕሬተሮች በሀገር ውስጥ የሚቋቋሙበትን አግባብ ተነጋግረናል። ሌሎችም መፍትሄዎች ይኖራሉ። ነገር ግን ዋናው ነገር እዚህ ላይ ማሰብ ያለብን መነጋገር ከጀመርን መፍትሄዎች ይኖራሉ። እና እንደ እኔ እምነት እስከዛሬ ድረስ በቂ አልተነጋገርንም። አሁን ከተነጋገርም በጣም ብዙ ሀሳቦች ያሏቸው ሰዎች እንዳሉ ነው ያየ ነው። እነዛ ሀሳቦች በሙሉ ከመንግስት ደግሞ ፕሮግራሞች ጋር አብረን ስናቀናጃቸው በትንሽ ጊዜ ውስጥ ምናልባት ቢያንስ ቢያንስ ወደ ጎረቤቶቻችን ደርሳለን ብዬ እኖ ዶክተር ዳዊት ከዚህ በተጨማሪ በዚህ ጉባኤ ላይ የኢንተርኔት ሶሳይቲ የኢትዮጵያ ቅርንጫፍ ስራ እንደሚጀምር ይፋ መደረጉን ተናግረዋል። ከቅርንጫፉ ከኢንተርኔት ጋር በተያያዙ የማህበረሰብ አስተማሪ መርሃ ግብሮችንም እንደሚዘረጋ ተናግረዋል። የዓለም ባንክና የዓለም ጤና ድርጅት የዛሬ 10 ዓመት ገደማ ይፋ ያደረጉት የጋራ ጥናት ኢትዮጵያ ውስጥ 15 ሚሊዮን አካል ጉዳተኞች እንደሚኖሩ ይናገራል። በዘመኑ ከነበረው ኢትዮጵያ ሕዝብ ቁጥር 17.6 በመቶውን የሚወክል ነው። በተከታታይ ዓመታት በተፈጠሩ ዘርፈ ብዙ ክስተቶች ምክንያት ይህ ቁጥር ሳያሻቅብ እንደማይቀር የሚያነሱት ኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን የቦርድ ፕሬዚዳንት ወይዘሮ ምህረት ንጉሴ ኢትዮጵያ ባስተናገደቻቸው ሀገራዊ ምርጫዎች ወቅት አካል ጉዳተኞች ፈታኝ ጊዜያትን እንዳሳለፉ ያስታውሳሉ። ለምሳሌ ዓይነ ስውራት ከዛሬ ድረስ ኢትዮጵያ ውስጥ ምንም አይነት ምርጫ ሲካሄድ በብሬል የመምረጫ ካርድ አይዘጋጅም፣ ወይም ደግሞ ቮት ማድረጊያዋ ካርድ ማለት ነው። ስለዚህ በዛ ምክንያት ብሬል ባለመኖሩ ምክንያት የግድ ሰው ይዘው ይገባሉ የራሳቸውን ሰው ይዘው እንዲገቡ የማይፈቀድበት ጊዜ አለ የራሳቸው ሰው ያልሆነ ሰው ደግሞ የፈለገውን እንዲመርጡ ያስገድዳቸዋል ማለት ነው ምን እንደመረጡ እንኳን የማያውቁበት የሚያጋጥምበት ጊዜ አለ ማለት ነው መስማችሁ የምልክት ቋንቋ ስለማይኖር የሚኖሩ የፖለቲካል ክርክሮች ኢንፎርሜሽን ፓርቲዎች አቋም ፖሊሲ የመሳሰሉት ላይ መረጃዎች በአግባቡ ያለመድረስ ይህን ይሄን እንደ አንድ ነገር የሚታይ ነው። በአንዳንድ ሁኔታዎች አካል ጉዳተኞች የሚጠቀሟቸውን መግባቢያ ቋንቋዎች በቅጡ ባለመገንዘብ ምክንያት መጥፎ ዕጣ የደረሰባቸው አካል ጉዳተኞችም ነበሩ። የአካል ጉዳተኞችን ከምርጫው ጋር በተያያዘ የተሰናዳ ዘገባ ቀንጨብ አድርገን ነው ያሰማ ናችሁ ይህን ዘገባ በድረ ገጻችን ላይ ማግኘት ትችላላችሁ። በትላንትና እለት አሰምተናችኋል። ከምርጫው ጋር በተያያዘ አስተያየቶች ካሏችሁ በተከታታይ የምናስደምጣችሁ ዘገባ ይኖረናል እና አስተያየቶቻችሁን በቪኦኤ አት ቪኦኤ አምሃሪክ ኢሜይል አድራሾቻችን ላይ ላኩልን። ተከተሉን፣ ተነጋገሩ። ወደ ተከታዩ ዘገባችን እንለፍ። んっ ተከታዩ የዘጋቢዎች መስኮት ነው። የዘጋቢዎች መስኮት ተባባሪ ዘጋቢያችን መለስካቸው አማሃ አንድ ዘገባ ከአዲስ አበባ አሰናድቶልናል። የዘንድሮን ምርጫ ዲሞክራሲያዊነት ለማገዝ የሚያስችሉ የመገናኛ ብዙሃን ስልጠናዎች በመላ አገሪቱ ለመስጠት መዘጋጀቱን በኢትዮጵያ የአሜሪካ ኤምባሲ ይፋ አድርጓል። ለሰላማዊና ዲሞክራሲያዊ ሽግግር ጋዜጠኞች ሙያዊ ግዴታቸውን በብቃት እንዲወጡ አንድ የደህንነት ከፍተኛ ተመራማሪም አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የመረጃ ተደራሽነትን ለማሻሻል እየሰራ እንደሆነም አስታውቋል። መለስካቸው አመሀ ዝርዝሩን በተከታዩ ዘገባ ያስደምጠናል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የሕዝብ ጉዳዮች ክፍል መኮንን አማንዳ ጃኮብሰን መርሃ ግብሩን ይፋ ሲያደርጉ እንደተናገሩት በዚህ ዓመት በኢትዮጵያ የሚከናወነው ምርጫ ዴሞክራሲያዊ ይሆን ዘንድ ጋዜጠኞችን እንዲያግዙ የሚያስችሉ ስልጠናዎች ተዘጋጅተዋል። ጋዜጠኞቹ በዚህ የምርጫ ወቅት የሚያሰራጯቸው ዘገባዎች ትክክለኛ፣ ለአንዱ ወይም ለሌላው ያልወገኑ ሀቅን መሰረት ያደረጉና ሚዛናዊ እንዲሆኑ እነዚህ ስልጠናዎች ብቃታቸውን ከፍ እንደሚያደርጉላቸው አማንዳ ጀኮብሰን ተስፋቸውን ገልጸዋል። ይህ መርሃ ግብር ሰፋ ያለ ዓላማ ያለው እንደሆነም ይህ ዛሬ ይፋ የተደረገው የመገናኛ ብዙኃን ስልጠና በኢትዮጵያ እየተካሄደ የሚገኘውን አስደናቂ ለውጥ ለመደገፍ የአሜሪካ ኤምባሲ የሕዝብ ጉዳዮች ክፍል ከሚያደርጋቸው ጥረቶች አንዱ ነው። ኢትዮጵያ በፕሬስ ነጻነት ዓለም አቀፍ ደረጃዋን በ2010 ላይ ከነበረው 150ኛ ዝቅተኛ ደረጃ በ2011 ወደ 110ኛ ከፍ በማለቷ ሁላችሁም ኩራት እንደተሰማችሁ ተስፋ እናደርጋለን። ይህ አስደናቂ እርምጃ እንዲቀጥልም ከእናንተ ጋር አብረን ለመስራት ቆርጠናል የህዝብ ጉዳዮች ክፍል እስከ ዛሬ ድረስ መጪውን የኢትዮጵያ ምርጫ ለማገዝ ከ1.3 ሚሊዮን ዶላር በላይ ወጪ አውጥቷል በዚህም መገናኛ ብዙሀንን የሲቪል ማህበራት ድርጅቶችንና ዩኒቨርሲቲዎችን አሳትፏል የዛሬው አውደ ጥናት ለነጻ ፍትሐዊና ተአማኒ ምርጫ ያለን ቁርጠኝነት አንድ ምሳሌ ብቻ ነው። የስልጠናው መርሃ ግብር ይፋ በተደረገበት ስነ ስርዓት ላይ በኢትዮጵያ እየተከናወነ ነው የተባለውን የፖለቲካ ሽግግርና በዚህ ሂደት ላይ የመገናኛ ብዙሃንን ሚና ያብራሩት ዶክተር ሰሚር ዮሱፍ የደህንነት ጥናቶች ተቋም ከፍተኛ ተመራማሪ ናቸው። ዶክተር ሰሚር ባደረጉት ንግግር በመንግስት፣ በተቃዋሚ ፓርቲዎች፣ በሲቪል ማኅበረሰቡ ድርጅቶችና በአጠቃላይ በመልት ህዝቡ ዘንድ የሚታዩትን መዋቅራዊ ተግዳሮቶችን ተንትነዋል። እነዚህ ተግዳሮቶች ደግሞ ከምርጫው መቃረብ ጋር ሊኖራቸው የሚችሉትን አንድምታዎችም አመላክተዋል። ይህንን እውነታ በትክክል በመገንዘብ መገናኛ ብዙሃን በዚህ የምርጫ ወቅት ሙያዊ ድርሻቸውን መወጣት እንዳለባቸውም ዶክተር ሰሜር አሳስበዋል። አንድን ህዝብ ሌላ ህዝብ ላይ ሊያነሳሳ የሚችል ወደ ግጭት ሊያመራ የሚችል ወደ ጥላቻና በቀል ሊያመራ የሚችል ዘገባዎችን በሚመለከት በጣም ጥንቃቄ መውሰድም ሊጠበቅባቸዋል የሚድያ ተቋማት ስለዚህ ህዝብን ኤምፓወር ማድረግ ማብቃት ትልቅ ነገር ነው። ነገር ግን የበቃው ህዝብ ድምፁ የተሰማለት ህዝብ በመብቃቱ አማካኝነት ህብረተሰብ ከሌላ ህብረተሰብ ጋር፣ ቡድኖች ከቡድኖች ጋር እንዳይጋጩ ከፍተኛ ጥንቃቄ መውሰድን ይጠበቃል ማለት ነው። ስለዚህ እነዚህን ነገሮች ጠቅለል ሳደርግ፣ ሁሉም ነገሮች የሚያርፉት አንድ ጉዳይ ላይ ነው። የሚዲያ ተቋማት ፕሮፌሽናል መሆን አለባቸው ሙያቸውን የሚያከብሩ፣ ሙያቸውን የሚወዱ፣ ከምንም በላይ ሙያቸውን ጠንቅቀው የሚያውቁ መሆን አለባቸው። እዛ ላይ ተመስርተን የምንሰራው ስራ ለዝች ሀገር ደህንነት ትልቅ ሚና ይጫወታል። ዋነኛው ዓላማችን አንደኛ ለሙያችን ታማኝ መሆን እንደ ሙያ ስናየው፣ ሁለተኛ በሀገራችን ውስጥ ዴሞክራሲያዊ እና ሰላማዊ ሽግግር ተሳክቶ ማየት ስለሆነ የሚዲያ ተቋማት ከዚህ ረገድ ሚናቸውን ጠንቅቀው በተግባር ላይ መዋል አለባቸው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በበኩላቸው በኤምባሲው ሊሰጥ የታሰበው ስልጠና ብዙ ጉድለቶችን ሊሞላ እንደሚችል አስገንዝበዋል። በተለይም ለጋዜጠኞች እንዲህ ያሉ የብቃት ማጎልበቻ ስልጠናዎች ዞሮ ዞሮ በማኅበረሰብ ውስጥ የሚታዩ የግንዛቤ ጉድለቶችን ወይንም የተሳሳቱ አመለካከቶችን ለማረም በእጅጉ እንደሚያግዝ ተናግረዋል። መረጃዎችን በተመለከተ ግን ቦርዱ እያደረገ ነው ያሉትን ጠቁመዋል። በእኛ በኩል የመረጃ አክሰስ ወይም ደግሞ መረጃ የሚገኝባቸውን እድሎች ለማስተካከል እየሰራ እንገኛለን። እሱን አጠናክረ ለመቀጠል እንሞክራለን። ብዙ የአቅም ችግሮች ሚዲያ ጋር እንዳሉት እንዳለ የምርጫ አስፈጻሚ ተቋሙ ላይ ቢኖርም ማለት ነው። በጣም የሚያሳስበን አኪሬት ሪፖርቲንግ በትክክል ሁኔታዎች ሪፖርት መደረጋቸው ለሂደቱ በጣም አስፈላጊ ስለሆነ በተለይ አሁኑ አይነት ትንሽ መደበኛ ምርጫ ከፍ በተለየ ብዙ የሚጠበቅ ብዙ ሴንስቲቭ ጉዳዮችን የያዘ ምርጫ ሲሆን አክዩሬሲ እና በተቻለ መጠን ኮንፍሊክትን ግጭትንም ደግሞ ከማዕከል ያደረጉ ኢንክሉድ ያደረጉ ሪፖርቲንጎች እንዲኖሩ እፈልጋለን። በተቻለ መጠን ቦርዱ ከሚዲያ አካላት ጋር ያለውን ግንኙነት ኤንጌጅመንት ለማሻሻል ጥረት እያደረገ ይገኛል። ከዚህ በፊትም የተለያዩ ውይይቶች በተለይ የምናውጣቸው መመሪያዎች ላይ እና ከሚዲያ ጋር ይገናኛል ብለን የምናስባቸው ጉዳዮች ላይ እያደረገን ነው። እሱን አጠናክረን እንቀጥላለን። በኢትዮጵያ ብሔራዊ ምርጫ ቦርድ በኩል በኢትዮጵያ የአሜሪካ ኤምባሲ ይህንን ለወራት ይዘልቃል የተባለ የስልጠና መርሃ ግብር ያዘጋጀው ጆንስ ሆፕኪንስ ከተሰኘው እውቅ ከፍተኛ የትምህርት ተቋም ጋር እንደሆነ ተነግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የጎዳና ተዳዳሪዎችን ካሉበት ህይወት በማውጣት ለማቋቋም የኢትዮጵያ መንግስት ከዓለም ባንክ ጋር በመሆን 450 ሚሊዮን ዶላር በጀት መድቦ እየሰራ እንደሚገኝ የሰራተኛና ማህበራዊ ጉዳዮች ሚኒስቴር አስታውቋል። በአገር አቀፍ ደረጃ ምን እየተሰራ ነው የሚለውን በሚኒስቴር መስሪያ ቤቱ የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ደረጀት ታዬን አነጋግራ የደንገረመው ተከታዩን ዘገባ አሰናድታለች። በከተሞች ዙሪያ በተለያዩ ምክንያት ከቀያቸው የተፈናቀሉ እንዲሁም ከቤተሰቦቻቸው ተነጥለው የወጡ ህጻናት፣ ሴቶች፣ ወጣቶችና አዛውንቶች የእለት እንጀራቸውን ለማግኘት በመንገድ ላይ ሲለምኑ ኑሯቸውን በጎዳና ላይ ሲገፉ ማየት የተለመደ ነገር ሆኗል። እነዚህን ከፍተኛ ቁጥር ያላቸውን የህብረተሰብ ክፍሎች ካሉበት ህይወት ለማውጣት መንግስት በየአመቱ ይንቀሳቀሳል። በዚህ በያዝ ነው በ2012 ዓ ምረትም ከአለም ባንክ ጋር በአንድነት የ450 ሚሊዮን ዶላር በጀት መድቦ እየሰራ ይገኛል። አቶ ደረጀ ታዬ በኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና የኮሚኒኬሽን ኃላፊ ናቸው። እንግዲህ ያው የጎዳና ላይ ያሉ የህብረተሰብ ናቸው። ክፍሎች በተለይ ደረጃዎች ተፈቷቸው ነው ለጊዜ ምክንያቱም የሁሉንም ሰው አንዴ ማስተናገድ አይቻልም። መንግስት ይህንን ችግር ለመቅረፍ በራሱ የያዘ በጀት አለ፣ እንዳጠቃላይ ማለት ነው። እንደገና አለም ባንክም ደግሞ ድጋፍ የሚያደርገዋል። አሁን ለምሳሌ በዘንድሮ እንደ ምሳሌ ብንወስድ በመንግስት ደረጃ እስከ መቶ ሀምሳ ሚሊየን ዶላር በዚሁ ጉዳይ መድቧል። የአለም ባንክ ደግሞ ሶስት መቶ ሚሊዮን ዶላር መድቧል ማለት ነው። በዚሁ መሰረት እንግዲህ ለዚህ በእኛ መስሪያ ቤት ጎዳና ተዳዳሪዎችን ነው ለማስተናገድ የተሞከረው። ይህንንም ካታጎሪ ተሰጥቷቸዋል። ማለት ይህንን ጎዳና ተዳዳሪዎችን በአራት የህብረተሰብ ክፍሎች አድርገን ደረጃ በደረጃ የትኛው ነው ፕራዮሪቲ ሊሰጠው የሚችለው የሚለውን ስራዎች ለመስራት ተሞክረዋል ማለት ነው። የመጀመሪያው ያው በተለይ ህጻናት ናቸው። ህጻናቶች ላይ ትኩረት መሰጠት እንዳለበት፣ ከዛ ቀጥሎ ደግሞ በሁለተኛ ካታጎሪ ያስቀመጥ ነው ህጻናት የያዙ እናቶች፣ በሶስተኛ ደረጃ ያዝነው ደግሞ ወጣቶች በተለያየ ሱሶችም የተያዙ ከዛ አረጋውያን እያልን እነኚህን በየደረጃው እያነሳን ነው ማለት ነው። እንግዲህ እንደ አጠቃላይ እነኚህ አራቱ ታጎሪዎች ወደ ሀያ ሁለት ሺህ አካባቢ የሚሆኑ የህብረተሰብ ክፍሎችን ወደዚህ ፕሮግራም የማስገባትና ተጠቃሚ የማድረግ ስራ ነው የሚሰራው ማለት ነው። በሀገር አቀፍ ደረጃ በአስራ አንድ የክልል ከተሞች ላይ ባሉ የግብረሰንና የድርጅቶቹ አማካኝነት የጎዳና ተዳዳሪዎችን መልሶ የማቋቋም ሂደት ላይ እየተሰራ መሆኑን አተደረጀ ይናገራሉ። በአገር አቀፍ ደረጃ አስራ አንድ ከተማዎችን ስራ ላይ የማስገባት እቅታ የተያዘው። ስለዚህ በእነኚህ በአስራ አንዱ ከተማ ላይ ሊሰሩ የሚችሉ እነኚህ ቻሪቲዎች አሉ። በዚህ ላይ የሚሰሩ እንጂዎች ማለት ነው። እነኚህ እንጂዎች በጨረታ መልክ ወይም ደግሞ የትኞቹ ናቸው ጥሩ ሊሰሩ የሚችሉት ከዚህ በፊትም ልምድ ያላቸው ማዕከል ያላቸው አሉ። ህጻናትን፣ አረጋውያንን፣ ሌሎችን በመውሰድ የተለያዩ ትሪ በማድረግ ወደ ህብረተሰቡ መመለስ የሚሆን የተለያዩ ማሰልጠንም ስራ ሰርተው እንደዚህ ወደ ህብረተሰቡ እንዲገቡና ራሳቸውን የሚችሉ የሚያደረጉ ማዕከሎች አሉ። ከነኚህ ከአስራ አንዱ ከተማዎች ያው ስምንቱ ኦልሬዲ ወደ ስራ እንዲገቡ ተደርገዋል። የቀሩት እንግዲህ ሰመራ፣ ጂጂጋ ና አሶሳ ናቸው። እነኚህ ወደ ኋላ የቀሩበት ዋናው ምክንያት በእነኚህ ከተሞች ላይ ይህንን ማዕከል የሚሰሩት ተቋማት አልተገኙም እንደዚህ አይነት ማዕከላት። ሌሎቹ በስምንቱ ላይ ግን ባደረግ ነው የማወዳደር ና ይህንን የገንዘብ ድጋፍ በማድረግ እነኚህን የህብረተሰብ ክፍሎች ወደ ማዕከል በማስገባት እንዲሰሩ ሲደረግ ስምንቱ ከተሞች ኦልሬዲ ስራ ጀምረዋል። ስለዚህ የህጻናቶቹ አሁን በቁጥር እንደ ምሳሌ ብንወስድ ስድስት ሺህ ህጻናቶች ጎዳና ላይ በማዕከላት እንዲገቡ ተደርጓል። እስካሁን ወደ አንድ ሺህ ሶስት መቶ የሚሆኑ ተጠቃሚዎች ኦልሬዲ ገብተዋል ገብተው የተለያዩ ስራዎች እየተሰሩ ነው። በጎዳና ህይወት ውስጥ ያለፉ ሰዎችን የማቋቋም ሂደት ውስጥ የተለያዩ ባለሙያዎች እንደሚሳተፉ የገለጹት አቶ ደረጀ ወጣቶችን ከሱስ ማውጣት፣ ከቤተሰብ ጋር ማገናኘት እንዲሁም በተለያዩ ሙያዊ ክህሎቶች ማሰልጠን ላይም እንደሚሰሩ ይጠቅሳሉ። ጎዳና ላይ ያሉ የህብረተሰብ ክፍሎች በተለያዩ ደረጃዎች ወደ ህብረተሰቡ እንዲመለሱ፣ ራሳቸው እንዲችሉ ለማድረግ የሚወሰዱ አካላዊና አእምሮዊ የማስተካከል ስራዎች አሉ። ለምሳሌ በተለያየ ሱስ የተጠመዱትን በየማዕከሉ ከገቡ በኋላ የመጀመሪያው ስራ ከእነኛ ሱሶች በተለያዩ ስቴኮች የማላቀቅ ከተላቀቁ በኋላ የተለያዩ ስልጠናዎችን እንዲወስዱ ድርበቃላል ችግር ወጥተው ወደ ቤተሰብ መመለስ የሚፈልጉና እንደገና ቤተሰብም ራሱ የሚመልሳቸው የሚፈልጉትን የማገናኘት፣ ከዚህ ውጭ መመለስ የማይችሉትን ደግሞ የተለያዩ ትምህርት ተቋማት ውስጥ ገብተው በተለያዩ የቴክኒክና ሙያ ወይ በተለያዩ ነገሮች እየሰለጠኑ ራሳቸውን እንዲችሉ፣ ወይም ደግሞ ወደ ኅብረተሰቡ ተቀላቅለው ራሳቸውን እንዲችሉ የማድረግ ስራ እየተሰራ ነው ማለት ነው። በተቻለ መጠን በተለያዩ እርዳታዎች ወደ ኅብረተሰቡ የመመለስ ስራ ወይም ደግሞ አቅም እንዲያገኙ የማድረግ ስራ ነው ማለት ነው። አካል ጉዳተኞችም እንዲሁ ሀገር በቀልም ከውጭ መጥተው እርዳታ እያደረጉ እየሰሩ አሉ። ከእነዚያ ጋር የሚሰሩ ስራዎች አሉ ማለት ነው። አቶ ደረጀ የጎዳና ላይ ተዳዳሪዎችን ቁጥር ለመቀነስ ና መልሶ ማቋቋም ሂደት በቀጣይም በሌሎች የገጠር ከተሞችን የሚስፋፋ ና በሰፊው የሚሰራበት መሆኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ መሰናዷችን ነው። ወደ ተከታዩ ዘገባችን እናልፋለን። ዘገባችን ቀደም ሲል ያስተዋወቅናችሁ ዘገባ ነው የምናልፈው። ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎችን ጉዳይ የሚያጣራ ኮሚቴ በመቋቋሙ ጉዳዩ ተጣርቶ ምላሽ ይሰጣችኋል ቢባሉም ልጆቻቸውን ሳያገኙ ዘጠና ቀናት መቆጠሩን ጠቅሰን ከትላንት በስቲያ አንድ ዘገባ ማሰናዳታችን ይታወሳል። ያንን ዘገባ ተከትሎም በተከታታይ ልጆቻችን ታግተዋል የሚሉ ወላጆችን እያነጋገርን እንደምናቀርብላችሁ በመጨረሻም የመንግስትን ምላሽ በድጋሚ ሞክረን ይዘን እንደምንመጣ ገልጸን ነበር። ዘገባውን ያጠናቀቅ ነው። ለዛሬም ወደ ተለያዩ ቤተሰቦች እጃችን ላይ ካሉት አስራ ሰባት ታግተዋል ከተባሉ ስልኮች ወደ ተለያዩ ቤተሰቦች ደውለናል። የተወሰኑት ስልኮች የሰሩልን እንዲሁም ደግሞ ልጆቻቸውን ያውቃሉ ወደ ቤተሰቦቻቸውን ወደ ያውቃሉ ወደ ተባሉ ቤተሰቦች እየደወልን ጠይቀናቸዋል። የሰማችሁት አዲስ ነገር አለ ወይ ስንል ጠይቀናል። እንደዚሁም ከስምንት የሚሆኑ ከአንድ ወር በፊት ጠቅላይ ሚኒስትር አቢይ አህመድ ቢሮ ተገኝተው አነጋግረው እንደነበረ እና ከዚያ ወዲህ ምላሽ እንዳላገኙ ገልጸውልን ነበር። እነዚህን ወላጆች አሁን ያገኛችሁት ነገር አለ ወይ ስንል ጠይቀናል። እስቲ ለዛሬ የተወሰኑትን እንስማ። እግዚአብሔር ይመስገን፣ ደህና ሰላም ነው። እግዚአብሔር ይመስገን። የውዴ ግርማው ፈጠነ ቤተሰብ ናችሁ? ኤዮን ግርማ እባላለሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውልልዎት። ማን ልበል እርስዎን? እኔ ግርማው ፈጠነ ነው ይባል። ጠፉ ወይም ደግሞ ታገቱ የተባሉ ተማሪዎችን ጉዳይ ምን እንደደረሰ ለማጣራት ሰሞኑን ዘገባ በማሰናዳት ላይ እንገኛለን ና ከቀናት በፊት የሌሎች ቤተሰብ ወላጆችን አነጋግረን ነበር። አሁንም ቀጥለናል። በእናንተ በኩል ልጃችሁ ውዴ ግርማው ፈጠነን በተመለከተ ልንጠይቃችሁ ነው የደወልነው ና ምን የሰማችሁት አዲስ ነገር አለ? ምንም የሰማሁት የለም። ያላልቅ ሰው ምንም በየሰማሁት ነገር የለም። እናያታለን። ልጆት የት ትማር እንደነበር ምን ትማር እንደነበር በድጋሚ ንገሩን። ደንቢደሎ ነው ትምህርቷ። ማንምት አግሪ ደንቢደሎ ነው። አግሪ ነው ትምህርቷ ስንተኛ ዓመት ተማሪ ነበረች? እንግዲህ አቶ ግርማው እንደሚያስታውሱት ይሄ ጉዳይ ረዘም ያለ ጊዜ ሆኖታል፣ ሶስት ወር ሆኖታል። በዚህ በሶስት ወር ውስጥ ተማሪዎችን በተመለከተ በጣም የተለያየ መረጃ ነው እየወጣ ያለው። በርሶ በኩል እንግዲህ አንድም ተማሪዎቹ አልታገቱ፣ አንድም ሆን ብለው ተደብቀው ነው፣ ሌላ ጊዜ ደግሞ ምን እንደሆነ አይታወቅም የሚሉ የተለያዩ መረጃዎች ይወጣሉ። በርሶ በኩል እንደ አባት እርሶ ጋር ያለው መረጃ ምንድን ነው? እኔ ምንም የደረሰኝ የለም ተለቀቁ ከባሉ ከተለቀቁ ተተባበ ደስታ ሆነ። ከዚያም ዙሮ ድምጽ ጠፋብን እንጂ ምንም ያገኘነው ነገር የለምናት። ሰምተዋል ግን ይሄ የተለያየ መረጃ እንዳለ በማህበራዊ ሚዲያ ላይ የተለያዩ ሰዎች ደግሞ የተለያየ ነገር እንደሚጽፉ ሰምተዋል። ለምሳሌ ተማሪዎቹ ተገኝተዋል፣ ሆን ብለው ተደብቀው ነው የታሰሩ አሉ። እንደዚህ የሚሉ የተምታቱ መረጃዎች አሉ። ስለዛ ሰምተዋል። አዎ፣ ተለቀቁ ተብለው የሌላ ናቸው ከብለው ደግሞ እንደገና ግረው ሞ ዙሮ ጠፉብነ እንጂ እኛ ምንም ያየ ነው የለም። የሶስት ወራችን ስልክም የጠፋለን፣ እንኳን ልጆች ልናገኝ። እርሶ የት ነው የሚኖሩት? እ ሳንክ ሳ ቀበሌ ይባላል ደንቢያ ወረዳ። የት ማለት ነው? ጨዋሂት ወረዳ። ጨዋሂት ወረዳ ሰሜን ጎንደር ማለት ነው? አዎ ሰሜን ጎንደር። ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ ቤተሰቦች ውስጥ እርሶ አሉበት ወይ? እኔ የለሁበትም። ጓደኛዬ አንድኛ በቃል ተብሎ አንድኛው መጥቶን ያልመጣሁበትም ከመንግስት ከዛ በኋላ የሰማችሁት ነገር አለ ምንም የሰማሁት ነገር የለም ናትዬ፣ ምንም የለም። ያ ለልቅሶ ምንም የሰማሁት የለም ናትዬ። ከየሄዳችሁበት ቦታ አለ ከዛ በኋላ ያነጋገራችሁት የክልል ባለስልጣን የዞን እንደዚህ የጠየቃችሁት አለ? ጎንደር ደናል ጎንደርም ባህር ዳርም ደናል ግን ባህር ዳር መፍትሔ አላገኘ ጎንደር ደን ኒው ተብለን ደንደር ሰን መጠናል ነገ ዓርብ ሳምንት ሊሆን ዛሬ ሳምንት ነገ ዓርብ ሳምንት ምን አሉ? ምንም ያሉን የለም። ያው ግፊት እናደርጋለን እናፈላልጋለን ነው እንጂ ሌላ ምንም ያሉን የለም። ሌሎች ቤተሰቦችንም ጠይቀናል። በነገው ምሽት ደግሞ የእነሱን ምላሽ ይዘን እንመልሳለን። ወደ አማራ ክልል ደውለን የእነሱን ምላሽ እናካትታለን። ጠቅላይ ሚኒስትር ቢሮ በዚህ ጉዳይ ላይ ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገናል። ስልካቸውን ስለማያነሱ ልናገኛቸው አልቻለም። በዛሬው ዕለት ግን ጠይቀን ያገኘነው ነው መረጃ በነገው ምሽት ይዘን እንመለሳለን። አብሬያችሁ የቆየሁት ጽዮን ግርማ ነበር። ኩዳን ብራውን በማቀናበሩ አብሮን ነበር። ደናደሩ ኩን ራዲዮ ሰገሌ አሜሪካቲ